ኤስቢኤስ ሬዲዮ ወቅታዊ ጉዳዮች። ሲድኒ መሃል ከተማ በምትገኘው ሬድፈርን ከፍተኛ ውስጥ በነባር ዜጎችና ፖሊስ መካከል ውጥረት የተሞላበት ግንኙነት መስፈን ረዘም ያለ ጊዜ ታሪክ ያለው ነው። ከአንድ አሠርተ ዓመት በፊት ማኅበራዊ ሕይወትን ለማቃናትና ተሰንጥሮ ያለውን ግንኙነት ለመጠገን ፕሮግራም ተነድፏል። እንደ አውስትሬልያ የሕግ ምክር ቤት ገለጣ ነባር ዜጎች በዓለም ላይ በጣሙን መልካም ሰዎች ናቸው። ምንም እንኳ ከአውስትሬልያ ጎልማሳ ሕዝብ ቁጥር ውስጥ ሁለት ፐርሰንት ቢሆኑም ከአውስትሬልያ እስረኞች ቁጥር ጋር ሲነጻጸር ግና 28 ፐርሰንቱን የሚሸፍኑት እነሱ ናቸው። በየሳምንቱ ሰኞ፣ ሮብና አርብ በሁሉም ዕድሜ ያሉ ወጣቶች የቦክስ ልምምድ ፕሮግራም ያደርጋሉ። ሱፐር ኢንተንደንት አንድሩ ሆላንድም በየሳምንቱ ሰኞ ጠዋት በቦክስ ልምምዱ ላይ ይገኛሉ። ይህን የመሰለው የአካባቢ ፖሊስ ፕሮግራሞች የወንጀል መጠንን ለመቀነስ እንደሚረዳም ይናገራሉ። ባለፉት አስር ዓመታት የደቡብ ሲድኒ ሬድ ፈርን እና የአካባቢዋ ጎዳናዎች ላይ ይከሰቱ የነበሩ የጥፋት ድርጊቶች በ63 ፐርሰንት ቀንሷል። ሱፐርኢንቴንደንት ሆላንድ ስለ ፕሮግራሙ ጠቀሜታ ሲናገሩ የፕሮግራሙ ትርፋቶች ፖሊስና ማኅበረሰቡን አንድ ላይ እንዲገናኙ ማድረግ ነው። የዘረፋ ቁጥሮች ባለፉት አስር ዓመታት በሰባ ፐርሰንት ያህል ዝቅ ብሏል ብለዋል። የሬድፈን ማኅበረሰብ መሪና የፕሮግራሙ መስራች ሾን ፊሊፕስ በበኩላቸው ስለ ፕሮግራሙ ጠቀሜታ ሲያነሱ በፖሊስና ማኅበረሰብ መካከል የዚህ አይነቱ ግንኙነት ጠቀሜታ ምንድን ነው? በአያሌዎች አንደበት የሚነሱትን የወንጀል ድርጊቶችና የሥርዓት መጠኖችን አዎንታዊ በሆነ መንገድ ዝቅ ለማድረግ ያስችለናል በማለት አመላክተዋል። ለፊሊፕስ የቦክስ ልምምዱ ፕሮግራም ደህንነትና መከባበርን ይፈጥራል፣ ቀጣዩንም ትውልድ ራሱን ችሎ እንዲቆም ያግዛል። የሎንግ ቤይ እስር ቤት የነባር ዜጋ እስረኞች ከሆኑት ውስጥም በፕሮግራሙ ተሳታፊዎች ነበሩ። ከነሱም ቁጥር አንድ እስረኛ ሲናገር አብዛኞቻችን በዚያ አካባቢ ያደግነው በርካታ የቤተሰብ አባላት እስር ቤት ውስጥ አሉን እናም ወጣቶቹ ከአደንዛዥ እጾች ተጠቃሚነት እንዲርቁ መንገዶቻቸውን እንዳይስቱ ማድረግ ማስቻል ትልቅ ነገር ነው ስለምን መነሻው ያ ነውና፣ ያለ ሲሆን ቁጥር ሁለት እስረኛ በበኩሉ ከእኛ ስህተቶች ይማራሉ፣ በእነሱ ፋንታ እኛ ስህተቶችን ሰርተናልና እኛ ባለፍንበት ማለፍ የለባቸውም ብሏል። በቦክስ ልምምድ ፕሮግራሙ ላይ ተሳታፊ የሆነው የ16 ዓመቱ ኤድሪያን ስካነል ፕሮግራሙ ለጥፋት ከመዳረግ እንደሚያርቀው ተናግሯል። ወጣቶቹን ከሚያሰለጥኑት ውስጥ ገዲብ የሆኑት ላቢና ኦምሊ በበኩላቸው አሉታዊ ንግግሮች በበዙበት ስፍራ እንዲህ ያሉ አዎንታዊ ነገሮችን መስማት መልካም እንደሆነ ሕይወትን ለዋጭ ነው ብለው እንደሚያስቡና ከፕሮግራሞቹ መካከልም አንዱ በእያንዳንዱ የነባር ዜጎች መኖሪያ ቀዮች ሲተገበሩ ለማየት ተስፋ እንዳላቸው ገልጠዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። sps.com.au